You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የታዝማንያው በጅሮንድ ፒተር ጋትዊን 46ኛው ፕሬምየር ሆነው ተመረጡ ድጎማና ዝቅተኛ ብድር በደን ቃጠሎ ለተጎዱ ለአነስተኛ ንግዶች ሊሰጥ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የታዝማኒያው በጅሮንድ ፒተር ጋትዊን ያለንዳች ተቃውሞ 46ኛው የታዝማኒያ ፕሪምየር ሆነው ተመረጡ። አቶ ጋትዊን ያለ አንዳች ተቃውሞ በሙሉ ድምፅ ሊመረጡ የቻሉት ተቀናቃኛቸው ሆነው ቀርበው የነበሩት ገዲብ ሚኒስትር ማይክል ፈርግሰን ራሳቸውን ከእጩ ተወዳዳሪነት በማገለላቸው ነው። አቶ ጋትዊን በፕሪምየርነት የተተኩት ከስድስት ዓመታት የፕሪምየር ኃላፊነታቸው በቤተሰብ ምክንያት በለቀቁት ዊል ሆጅማን እግር ነው። አቶ ጋትዊን በስልጣን ቅበላ ንግግራቸው ወቅት በተወሰኑ ጉዳዮች ላይ ትልቅ እርምጃ የሚያስወስዱ ፖሊሲዎች እንዳሏቸው ሲናገሩ አሜኔታን አንክድም፣ ያ የመረጡት መንግሥት ይቀጥላል። ይሁንና ብዙ የሚከወኑ ተግባራት አሉ። የጤና ጉዳይ በከፍተኛ ደረጃ ከፍ ብሏል። እናም ታካይ ተግባራትን መከወን ይጠበቅብናል። የቤቶች ጉዳይም ኑሯል። ስለሆነም ተጨማሪ ክንውኖችን መተግበር ግድልናል። በፍጥነት እየተቀያየረ ስላለው የአየር ንብረት ለውጥ አውስትራሊያ ውስጥ ከደረሱት የደን ቃጠሎዎች በመማር ተጨማሪ ድርጊቶችን ልንከውን ይገባናል ብለዋል። ፕሪምየሩ በዚህ ሳምንት መጨረሻ ግድም አዲሱ ካቢኔያቸውን ይሰይማሉ ተብሎ ይጠበቃል። ጠቅላይ ሚኒስትር ስኮት ሞሪሰን በእሳት ለተጎዱ አነስተኛ ንግዶች ለአስር ዓመታት የሚዘልቁ ብድሮች እንደሚሰጡ ገለጡ። የፌዴራል መንግስቱ እስከ ሀምሳ ሺህ የሚደርሱ ድጎማዎችና እስከ ግማሽ ሚሊዮን የሚደርሱ ብድሮችን ለመስጠት ተሰናድቷል። በጅሮንድ ጆሽ ፍራይድንበርግ የመጀመሪያዎቹ ሁለት ዓመታት ከወለድ ነፃ እንደሚሆኑና ቀሪዎቹ ዓመታትም የሚኖራቸው ወለድ መጠን ዝቅተኛ መሆኑን ሲጠቅሱ የወለድ መጠኑ በአስር ዓመቱ የጋራ ብልጽግናው ብድር 0.8 ፐርሰንት ይሆናል። ይህ ለእኒህ አነስተኛ ንግዶች ብርቱ ትርፋት ሲሆን፣ በደን ቃጠሎች የተጎዱባቸውን ንግዶቻቸውን መልሶ ለመገንባትም ይበጃል ብለዋል። ታዋቂው ቴኒስ ተጫዋች ሮጀር ፌዴረር በአውስትሬሊያን ኦፕን ሁለተኛ ዙር አለፈ። ፌዴረር ለሁለተኛ ዙር ግጥሚያ ያለፈው አሜሪካዊው ተጋጣሚውን ስቲቭ ጆንሰንን 6 3 6 2 6 2 በሆነ ውጤት በመርታቱ ነው። ከዓለም ሦስተኛ ደረጃነትን ይዞ ያለው የቴኒስ ተጫዋች በአውስትሬሊያን ኦፕን ለመጫወት በመብቃቱ ደስተኛነቱን ገልጧል። ዜናውን ከማጠቃላላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የታዝማኒያው በጅሮንድ ፒተር ጋትዊን 46ኛው ፕሪምየር ሆነው ተመረጡ። ድጎማና ዝቅተኛ ብድር በደን ቃጠሎ ለተጎዱ አነስተኛ ንግዶች ሊሰጥ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።